ገንድዋን ከፈሲል ከሀያ ሁለት ሰው ነበር የተመጣ። ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲቀርም እንደነበረው ሀያ ሰባት ሰው ነው የተመጣ። ከዚህም ሀያ ሰባት ሰው ሙቷል ማለት ነው። በጎንደር ገንድ ውሃ በተባለ ወረዳ ነዋሪ አቶ ፈረንሳይ ይባላሉ ትላንት በመከላከያ ኃይሎች ተገደሉ ስለተባሉ ሰዎች የተናገሩት ነው። ክልሉ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አግት እና የኢትዮጵያ ጦር ኃይሎች ምክትል ኤታ ማዦር ሹም ጀኔራል ብርሃኑ ጁላ ናቸው። ትግራይ ውስጥ እንዳይወጣ ስለታገደው መከላከያ ሰራዊት የተናገሩት ነው። ዝርዝሩ በአብይ ርዕሳችን ይዘነዋል። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ጥር አንድ ቀን 2011 ዓ ምት ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየንን በቅድሚያ የዕለቱን ዜናዎች እናሰማለን። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኪት በተባለ ቀበሌ ከመከላከያ ሰራዊት አባላት በተከፈተ ተኩስ 27 ሰዎች እንደቆሰሉ ከነሱም ውስጥ ሰባት ሰዎች መሞታቸውን የአይን እማኞች ነን ያሉ ሰዎች ለአሜሪካ ድምጽ ገለጹ። ግድያውን በመቃወም ዛሬ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮችም ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስትና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት አልተሳካም። የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ላይ ባካሄደው የአየር ድብደባ ስድስት የአልሻባብ አማጽያንን እንደገደለ የዩናይትድ ስቴትስ የአፍሪካ እዝ ገልጿል። በያዝነው ሳምንት አራት የአየር ድብደባዎች ማካሄዱንም አክሏል። የአሁኑ ጥቃት የተካሄደው በሶማሊያ በክልል ውስጥ ሲሆን፣ አንድ መኪና ውድሟል። በሲቪሎች ላይ ጉዳት አልደረሰም ብሏል እዙ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የምክር ቤት ዲሞክራት መሪዎች ትላንት በቴሌቪዥን ባስተላለፉት መልእክት ሁለቱም ወገኖች የድንበር ጸጥታ እንዲጠበቅ የሚፈልጉ ቢሆንም በሚያስፈልገው ባጀት መጠንና ደረጃ እንደሚለያዩ አስታውቀዋል። በሁለቱም ወገኖች መካከል ባለ ፍጥጫ ምክንያት እንደ አውሮፓ አቆጣጠር ካለፈው ታህሳስ 22 ቀን አንስቶ የፌዴራል መንግስት አንድ አራተኛ መስሪያ ቤቶች እንደተዘጉ ናቸው። ፕሬዚደንት ትራምፕ ትናንት በቴሌቪዥን ባደረጉት ንግግር ድንበራችንን የሚጠብቅና የተዘጉት የመንግሥት መስሪያ ቤቶች እንዲከፈቱ የሚያደርግ ባጀትን የማውጣት ጉዳይ የዲሞክራቶች ፋንታ ነው ብለዋል። የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፕሎሲ እና በሕግ መወሰኛው ምክር ቤት የውህዳን ዲሞክራቶች መሪ ቻክ ሹመር የምክር ቤት አባላት ለድንበር ጸጥታና የተዘጉትን የመንግሥት መስሪያ ቤቶች እንዲከፈቱ የሚያስችሉ የተለያዩ የባጀት ሀሳቦችን አጽድቀዋል ነገር ግን ፕሬዚዳንቱ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት 5.7 ቢሊዮን ዶላር እንዲመደብ የሚሉትን አልተውም በማለታቸው ነው መስሪያ ቤቶቹ ሊከፈቱ ያልቻሉት የሚል ምላሽ ሰጥተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት እቅዳቸው ባጀት ለማግኘት በሚያደርጉት ጥረት በዲሞክራቶች ላይ ጫና ለማሳደር ሲሉ በቴሌቪዥን ለሕዝብ ንግግር አድርገዋል። የሕግ መወሰኛው ምክር ቤት ዲሞክራት አባላት በበኩላቸው በሪፑብሊካውያን የሚመራው የሕግ መወሰኛው ምክር ቤት የተዘጉት የመንግሥት መስሪያ ቤቶች ሊከፈቱ በሚያስችል ባጀት ላይ ድምፅ እስከሚሰጥበት ጊዜ ድረስ የሕግ እገዳ በመጣል ምላሽ ሰጥተዋል። ዲሞክራቶች ትላንት ለእስራኤል የሚሰጥ የጸጥታ ረድኤትን፣ የዩናይትድ ስቴትስና የዮርዳኖስ ትብብርን ሶሪያውያን ሲቪሎችን ለመርዳትና ለመጠበቅ የሚደረግ ጥረትን የሚሸፍን ህግ እንዳይታይ አግደዋል። ሆኖም 56 በ44 ድምጽ ተሽሯል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አቻምና በዩናይትድ ስቴትስ በተካሄደ ፕሬዝዳንታዊ ምርጫ የትራምፕን የምርጫ ዘመቻ ለወራት ያህል ሲመሩ የቆዩት ፖል ማናፈርት ስለ ምርጫው አሃዝ ከሩሲያ የስለላ ተቋም ጋር ግንኙነት ላላቸው ሰው መናገራቸውን የፍርድ ቤት ሰነድ አመልክቷል። ይህ ክስተት ታዲያ የትራምፕ የምርጫ ዘመቻ ከሩሲያ ጋር ለማስተባበር ሞክሮ ሊሆን ይችላል በሚለው ላይ ማስረጃ ተጨመረበት ማለት ነው። ያም ሲባል ግን ከዘመቻው ጋር የተያያዘ ሴራ ተፈጽሞ ከሆነ በፌዴራል አቃቢያነ ህግ መታየት ይኖርበታል። ከልዩ ካውንስል ሮበርት ሙለር የምርመራ ስራ ጋር የሚሰሩት አቃቢያነ ህግ ማናፎርት ስላደረጉት ግንኙነት እንደ ዋሽሯቸው ገልጸዋል። ማነፎርት ግን ከሩሲያ የስለላ አገልግሎት ጋር ግንኙነት አላቸው ከሚባሉት ኡክራይናዊ የቀድሞ የሥራ አጋራቸው ጋር ስለነበራቸው ግንኙነት ያልተናገሩት ከነበረው የትርምስ ሁኔታ ጋር በተያያዘ ዝርዝር ይዘቱን ስለዘነጋሁ ነው በማለት አስተባብለዋል። ባለፈው ዓመት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ ሩሲያ እጇን አስገብታ እንደሆነ ለማጣራት ሲካሄድ የቆየውን የወንጀል ምርመራ የሚቆጣጠሩት የሀገሪቱ ምክትል ዋና አቃቤ ሕግ ሮድ ሮዘንስታይን የፍርድ ቤቱን ስራ የመልቀቅ እቅድ እንዳላቸው ገልጸዋል። የሚለቁት አዲስ ዋና አቃቤ ሕግ ሲሾም መሆኑም ታውቋል። ሮዘንስታይን የፌዴራል ምርመራ ቢሮ ኃላፊ የነበሩትን ሮበርት ሞለርን ሩሲያ በአሜሪካ የምርጫ ሂደት እጇን አስገብታ እንደሆነ የሚደረገው ምርመራ እንዲመሩ በመሰየማቸው ፕሬዝደንት ትራምፕ ሲዘልፏቸው ቆይተዋል። ለ20 ወራት ያህል የዘለቀው የምርመራ ሂደት የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ኖሮት ከሆነ እንዲሁም ትራምፕ እንደ ፕሬዚደንት የምርመራውን ሂደት ለማሰናከል ሞክረው ከሆነ ምርመራ እያካሄደ ነው። ሜዲትራንያን ባህር ላይ በማልታ ደሴት አቅራቢያ በሁለት የጀርመን ጀልባዎች ላይ ማረፊያ አጥተው የቆዩ 49 ፍልሰተኞችን እንደሚያስተናግዱ የደሴቲቱ መንግሥት ጠቅላይ ሚኒስትር ጆዜፍ ማሳካት ዛሬ አስታወቁ። ከማልታ ጋር ስምምነት ላይ የተደረሰው ፍልሰተኞቹን እንደሚቀበሉ ስምንት የአውሮፓ ህብረት ሀገሮች ከገለጹ በኋላ ነው። ሳቢና ካስቴል ፍራንኮ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። የባህር ቃፊርና የባህር አይን የሚባሉ ሁለት የጀርመን የሰብአዊ አገልግሎት መርከቦች ናቸው ፍልሰተኞቹን ሜዲቴራንያን ባህር ላይ ከአደጋ ያተረፏቸውና ያነሷቸው መርከቦቹ ላቫሌታ ወደብ መጠጊያ ፈቃድ በመከልከላቸው የራሷ የማልታ የጦር ጀልባዎች ናቸው ፍልሰተኞቹን ዛሬ ወደ መሬት ያሸጋገሯቸው። ፍልሰተኞቹ እጅግ እየቀዘቀዘ ባለው የአየር ሁኔታና በባህሩም ጠባይ መነጫነጭ መብዛት ለቀናት ሲጉላሉና ሲሰቃዩ ከቆዩ በኋላ ጀርመን፣ ፈረንሳይ፣ ፖርቹጋል፣ አየርላንድ፣ ሮማንያ፣ ሉክዘምበርግና በፍልሰት ጉዳይ ላይ የከረረ አቋም የያዘችው ጣሊያን እንኳ ሳትቀር እንደሚቀበሏቸው አሳውቀዋል። ከሌሎች ሀገሮች ጋርም ድርድሮች እየተካሄዱ መሆናቸው ተገልጿል። ባለፈው ታኅሣሥ መጨረሻ አካባቢ ሀገራቸው 249 ፍልሰተኞችን ማሳረፏን ያመለከቱት የማልታ ጠቅላይ ሚኒስትር ጆዜፍ ማስካት እነርሱንም የሚያካትት ስምምነት ላይ ካልተደረሰ ከእንግዲህ ማንንም እንደማትቀበል ተናግረዋል። ያለመፍትሄ የምታልፍ እያንዳንዷ ሰዓት የምታኮራቸው አለመሆኗን ጠቅላይ ሚኒስትር ማስካ ጠቁመው መፍትሄው ከአውሮፓ ሳይሆን ከህብረቱ አባል ሀገሮች ተገኘ ሲሉ እፎይታቸውን ገልጸዋል። በሌላ በኩል ደግሞ ጣሊያን ሕፃናትንና ወላጆቻቸውን ለማስተናገድ መወሰኗ በአጠቃላይ በፍልሰት ላይ እየወሰደች ያለችውን ጠንካራ እርምጃ አይለውጠውም ወይም አያቆመውም ሲሉ ጠቅላይ ሚኒስትሯ ጁዜፔ ኮንቴ ብርቱ መልእክት አስተላልፈዋል። ፍልሰተኞቹ እንዲህ ለተራዘሙ ቀናት ባህር ላይ መንገላታታቸው የአውሮፓን ገጽታ አያሳይም ሲሉ የህብረቱ የፍልሰት ጉዳዮች ኮሚሽነር ዲሚትሪስ አብራሞፓውሎስ አውሮፓ ለመድረስ በመዘግየቷ የተሰማቸውን ቅሬታ ገልጸዋል። በመጨረሻም የተባበሩት መንግስታት ድርጅት የስደተኞች ጉዳይ አገልግሎት ወደ ታይላንድ ያመለጠችውን የ18 ዓመት ዕድሜ የሳውዲ ተወላጅ ስደተኛ መሆኗን ካረጋገጠ በኋላ አውስትሬሊያ ጥገኝነት እንድትሰጣት ጠይቋል። የአውስትሬሊያ የአገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በጠየቀው መሰረት ራፋህ መሐመድ አልኩንንን ጥገኝነት ለመስጠት እንደሚያስብበት ገልጿል። ወጣቷ ከቤተሰቧ ጋር ወደ ኩዌት ለእረፍት ከሄደች በኋላ አምልጣ ቅዳሜ ማታ የታይላንድ አይሮፕላን ማረፊያ ላይ ገባች። ወጣቷ በአይሮፕላን ማረፊያው ውስጥ መሽጋ ይቅርታ አድማጮች፣ ወጣቷ በአይሮፕላን ማረፊያ ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶች አስተላልፋለች። የታይላንድ ኢሚግሬሽን ታዲያ ወደ ሀገሯ ለመመለስ የነበረውን እቅድ ቀለበሰ። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ፀጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ውስጥ ዘግተውብኛል። አሁን ብመለስ ከሳውዲ አረቢያ እስር ቤት እንደወጣሁ ይገድሉኛል ብላ ነበር። የወጣቷ አባትና ወንድሟ ትላንት ባንኮክ ገብተዋል። ሆኖም ልጅቱ ልታገኛቸው እንዳልፈለገች የሀገሪቱ ኢሚግሬሽን ገልጿል። አድማጮች የምሽቱ ዜናችን ጼላ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። አሁን የዕለቱ አብይ ርዕስ በአማራ ክልል ምዕራብ ጎንደር ገንድ ውሃና ኮኪት በተባለ ቀበሌ ከመከላከያ ሰራዊት አባላት በተከፈተ ተኩስ 27 ሰዎች እንደቆሰሉና ከእነሱ ውስጥ ሰባት ሰዎች መሞታቸውን የአይን እማኝነን ያሉ ሰዎች ለአሜሪካ ድምፅ ገለጹ። ግድያውንም በመቃወም ዛሬ የተቃውሞ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮች ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስትና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት ግን አልተሳካም። ጽዮን ግርማ ዝርዝር አላት። በአማራ ክልል ደቡብ ጎንደር ዞን ገንደ ውሃ በተባለ ቦታ ነዋሪና ለተፈጠረው ጉዳይ የአይን እማኝ መሆናቸውን በስልክ የገለጹልን አቶ ፈረንሳይ ሰጠኝ የተባሉ ግለሰብ በትላንትናው እለት በመከላከያ ሰራዊት አባላት በተተኮሰ ጥይት ሰዎች በመገደላቸው ዛሬ በከተማው የተቃውሞ ሰልፍ መደረጉን ይናገራሉ። ተቃውሞ ተቋሙ የተደረገበት ምክንያት ከሁሉትን ከሶስት ቀን በፊት በጭልጋ ማቶር ደንብ ዳዋዳያን ጉራም የሚባል አካባቢ መስመር የሚሰራ የነበረ የስር ኮንስትራክሽን ድርጅት ነበረ። ያ ድርጅት ያው በነበረው በቅማንት ብሔረሰብ ጋር ተያይዞ ጥይትና መሳሪያ ያቀብላል የሚል ተቃውሞ ስለነበረ ያው እዛ አካባቢ ያለውን ስራ ቁሟል እና ከዛ ጋር ተያይዞ የነበሩ ማሽነሪዎች እንዲወጡ ተብሎ ታዟል ተባለ። ከአሁን በፊት ያባት በጎንደር በኩል እንዲወጡ ተደርጎ ነበር። የዛ አካባቢ ሰው ምን እንደጫኑ ስለማናውቅ ከአሁን በፊት ሲሰሩት የነበሩት ስራ ህገወጥ መሳሪያና ጥይት ሲያቀብሉ ነበረ እርስ በር ሲያፋጁ ነበርና በዚያ እናስወጣም ሲባል በመተማ በኩል እንዲወጡ ተብሎ በመተማ በኩል እንዲወጡ ታዞ ነበር። በዚህ በእኛ በገንድሃ ማለት ነው። እና ያው ህዙ መምጣታቸውን የሚሰማ ተቃውሞ አድርጎ ገንድሃ አካባቢ ኬላ ነበረ። እኒ መኪኖች ሳይፈተሹ ማለፍ የለባቸው፣ ፈትሾ የለፉልን የሚባል ከህብረተሰቡ ከአካባቢው ከዚህ ከምዕራብ ጎንደር ዞን አስተዳደር ጋር ጥያቄ ታሰበ። በቃ ተፈትሾ ማለፍ አለባቸው ተባለ። አያልፉም ተብለው መቃቁሞ እንደተነበቱ ትናንት በዙም አልተግባቢ ፈታሹልኝ እንዳለ ነበረ። በምን ምክንያት እንደሆነ ሳናውቀው አጠቃላይ በመከላከያ ድሽቅ አለ ብሬን አለ ተጭኖ አርባ አራት የሱር ኮንስትራክሽን ማሽን የሆኑ በገንድዋ ከተማ አለፉ። ህዝቡን ምንም ነገር አላለም። አጋጣሚ መጥተው ስለደረሱ አርባ አራቱም አለፉ መከላከያ ማጁ ማሳለፋቸው መጨረሻ ላይ ግን ከኋላ የሚመጣ መኪና ያለ ተብሎ ወጣቱ ከተማ ላይ ተሰብስቦ ቁሞ ነበረ። የሚመጣ መኪና ማል ነበር አንዱ ኦራል ነው። አጋጣሚ አስፋልት ላይ ነበርኩ። ጠቅላይ ብሬን ደቅኖ ከኋላ ወደ አስር የመከላከያ ተበክላሽ ያዙ መጣ። ከወጣቱ ሲደርስ ተኩስ ተከፈተ። እኛ አላወቅንም ተኩስ ተከፈተ። አንድ ሰላሳ ሰከንድ ነው የሚሆን በቃ ተኩሱ እሱ ኦራሉም አልፎ ሄደ። እንኳን እንደዛ አካባቢ ሰው ከቧኝ በአጋጣሚ ሰባት ሰው ተመቷል በጥይት ማለት ነው። በጣም የሚገርመው አሁን ትናንት ሁለት ሰዓት ላይ ማታ የሞተችው የሰባት ዓመት ህፃን ተመታለች። ከሰባቱ ሶስቱ ሙተዋል፣ አራቱ ቆሰሉ። መጀመሪያ ያለፈውን መኪና የኮንችት ቀበሌ ህዝብ መታ የፈተሽን መስላለፍ አናሳልፍም ብሎ የኮንችት ታጣቂዎችም ወጣቱም አጠቃላይ ያለው ህብረተሰብ ሌላውን መኪና አስቆመው። ነዋሪው እንደሚሉት ገንደ ውሃ ቀበሌ ላይ ሰዎች በመገደላቸውና በመቁሰላቸው ከዚህ ቀበሌ 19 ኪሎ ሜትር ርቀት ላይ በምትገኘው ኮኪት የተባለች ሌላ ቀበሌ ላይ የሚገኙ ነዋሪዎች ኬላ ዘግተው የሱር ኮንስትራክሽን መኪኖችን አጅበው ሲጓዙ ከንበሩ የመከላከያ ሰራዊት ኦራሎች ጭምር እንዲቆሙ መደረጉን ነው። በዚህ ቀበሌ ነዋሪ መሆናቸውን በስልክ የገለጹልን አቶ መኳንንት ውብነህ ኮኪት ቀበሌ ላይ አጋጥሟል ያሉትን ደግሞ

ወደ ሰባት ሰው በጥይት መጥተው ህጻናትንም በመኪና ገጭተው ጥፋዎች ሲመጡ ኮጭ ላይ ተደውሎ ያው እንዲህ አይነት ኦራን አለበት፣ ያው መሳሪያ ከባድ መሳሪያ የተጫነ ነው ተባለ። ሰው ገልብን መጣ ቁሙ ሲባል ያው እኛ ዛው ኬላ ነበርና አስቆም ነው መኪናው ቁም በምንለው ሰዓት ያው በአጋጣሚ የጫኑት የተለያየ መሳሪያ ዘመናዊ መሳሪያ ነው ያሉትኝ፣ መከላከያ አለበት፣ ያው መከላከያ ነው። የት እንደመጣ አይታወቅም፣ ግን ጦሩ ያው ልብሱ ምኑ መከላከያው ጥይቱም መሳሪያውም ያው መከላከያ ነው፣ መከላከያ ነው የምንለው እኛ። ስለዚህ ያው ያው ዛ ሰው ገላች መታችኋት አቁሙ በምንል ሰዓት

ቀጥታ ያው ተኩስ ነው የከፈቱብን። ያው በድሽቃ እና በብሬ ነው ሰውም መጡት የቆመውን ወያላ ያው መንገድ የሰው ገላች መጣች አልቆሙ ሲሉ ያው ህዝቡን ወጣቱንም ቀጥታ በብሬ እና በድሽቃ መጡትም ያው ከተማውን ቤት እናቃጠሉ። ከዛ በኋላ የተከባድ ችግር የተፈጠረው ያው ሰው ህይወት ማለፈ የቆሰረው ሰው ማጥ ነው። ያው መጨረሻ ላይ የተደረገው መኪናው ምንድን ነው ወይ ከየት ነው የመጣ ሲባል መከላከያ ያውቀዋል ወይ ክልሉ ዞኑ ያውቋል ሲባል ዞኑ እንግዲህ ያው ቁና ይኑሮ አይኑሮ አያውቅም አላወቅንም የሚል ያለ እንግዲህ ይህን መኪና አንሰድም አለ ህዝቡ። ያው እንደጎደለ ታኮሳደ ያው ሰው ሞተ መጨረሻ መኪናው አሁን ያው መፈተሽ አለበት ተባለ። ያው ዋና ተፈትሽ የሚል ነገር አመጣው። ያው በጭቅጭቅኔ ዋና አሁን ገና መኪናው ወደ እንደተጫነ ተመልሶ ወደ ዞን ወደ ገንዷ ከተማ ገውታ አሁን የገባ አሁን የተነሳው እኛ መዛ ነው አሁን የቆየ ነው ተነሳል። ወደ እዛ ያው ሰው ብዙ ሰው መጥተዋል። ብዙ ሰው ተጎድቷል። የገንደው ውሃው አቶ ፈረንሳይ በአጠቃላይ በሁለቱም ቦታዎች ተጎድቷል። ያሉትን ሰው በቁጥር ያስቀምጣሉ። የገንደዋን ተፈትሽ ሀያ ሁለት ሰው ነበር የተመጣ። ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲጠርም እንደነበረው ሀያ ሰባት ሰው ነው የተመጣ። ከዚህ ሀ ሰባት ሰው ሞቷል ማለት ነው። ስማቸውን እንዳንጠቀስ የጠየቁን የገንደ ውሃ ሆስፒታል የሕክምና ባለሙያ የቆሰሉ ሰዎች ከኮቲት ለተሻለ ሕክምና ሲመጡ ሕክምና ማድረጋቸውን ገልጸው ሕይወታቸው ያለፉና ከባድ ጉዳት የደረሰባቸውን ወደ መተማ ሆስፒታል

ምክትል መኪና ሆን ሓንቲ ላይ ነበር ንራሱ አርባ ሁለት አማራት መኪና አስገብተናል። ዛሬ ነዋሪዎቹ ጥያቄያቸው በመንገድ ኮንስትራክሽን ላይ የተሰማራው የሱር ኮንስትራክሽን መኪና የጦር መሳሪያ ስለማቀባበሉ መረጃ ያለን ይፈተሽልን የሚል በመሆኑ መኪኖቹ ተመልሰው ፍተሻ እንዲደረግባቸው ማስደረጋቸውን ይናገራሉ። በዚህ ጉዳይ ላይ ማብራሪያ ለማግኘት አዲስ አበባ የሚገኘው የሱር ኮንስትራክሽን ዋና መስሪያ ቤት፣ የምዕራብ ጎንደር ዞን አስተዳደር፣ የአማራ ክልላዊ መንግስትና የመከላከያ ሰራዊት ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልኮቹ ስለማይነሱ ምላሽ ለማግኘት አልቻልንም። ሙከራችንን እንቀጥላለን። ምላሻቸውን ይዘን እንመለሳለን። ጽዮን በመውጫዋ ላይ የመከላከያ ሰራዊቱን ምላሽ አላገኘንም ብላ ነበር። አሁን እዚ አጠገቤ ትገኛለች። ና አዲስ መረጃ አለሽ? አዎ፣ ሰለሞን እንግዲህ በጣም በተደጋጋሚ እየሞከረ ነበር። አሁን ማምሻውን የፌዴራል የመከላከያ ሰራዊት ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላን በስልክ አግኝቼ ይህንኑ ጥያቄ አንስቼላቸዋለሁ። ምላሽ ሰጥተውኛል። ከአንድ ቦታ ወደ ሌላ ቦታ ለማዛወር ጥያቄ አቅርቦ ጥያቄውን ክልሉን ፈቅዶ መከላከያ ደግሞ ጥበቃ ያደረገለት እንዲዛወር ቅድ ነበረና እዛ ተግባር ላይ ያለ ይሄ እንቅስቃሴ እንዳይደረግ የሚፈልጉ አካሎች የታጠቁ መጥተው መከላከያን አስቁመውታል። በንግግር ብቻ አይደለም ያስቆሙት፣ መከላከያ ዳል ቶክስ ተከፍቷል። መከላከያ ቶክስ ሲከፈት ራሱን የመከላከል ግዴታ አለበት። ይሄ ማለት ህዝብ ማለት አይደለም። መከላከያ ህዝብ ላይ አይተኩስም። ምክንያቱም አሁን ለምሳሌ ትግራይ ላይ ላይ እንደዚህ አይነት ተመሳሳይ ችግር አጋጥሞ መከላከያ ምንም ሳይተኩስ ህዝብ ሳይመታ፣ ማንም ይሁን ማንም፣ ትክክልም ይሁን አይሁን፣ በተሳሳተም ይሁን በተደናገረ የደረሰ ነገር የለም። አማራ ክልል ላይ ግን ህዝቡ አይደለም መከላከያን ያስቆመው ሌላ አካል ነው። ይህ አካል መከላከያ ላይ ተኩስ ከፍቷል። መከላከያ ተኩሰበትን አካል ተኩሱ እንዲያቆም ወደ ሰማይ ተኩሰዋል። አሁን በደረሰኝ መረጃ ለመከላከያ የተተኮሰ ጥይት ህዝብ ወዳለበት ተተኩሶ የተጎዱ ሰዎች እንዳሉ ሰምቻለሁ። እንደዚህ አይነት ሪፖርት ደርሶኛል። ገልጠው ደግሞ መከላከያ ሰው ገደለ ብለዋል። ይሄ በደንብ በአካል እዛ አካል ተልኮ የሚጠራ ይሆናል። ግን መከላከያ የትም ይሁን አማራ ክልል ይሁን ትግራይ ክልል ይሁን ኦሮሚያ ይሁን የትም ቢሆን ህዝብ ላይ አይተኩስም። አሁን ባለው ሪፎርም ይሄ ግልጽ መመሪያ ነው። ሩል ኦፍ ኢንጌጅመንት ያለው ሰራዊት ነው። ፕሮፌሽናሊ የሚሰራ ነው። መከላከያ ህዝብ ላይ ተኩሶ ህዝብ ገደለ የሚለው ክሴታ እኛ የምንቀበለው አይደለም። የተጎዳ ሰው ካለ ይጠራል። የማን ተኩስኖ በማን ተኩስ የተጎዳው የሚለው ይጠራል። አሁን ድም ማንም ሰው ድምዳሜ መውሰድ አይችልም። መከላከያ ሰው ገደለ ማለትም አይችልም። መከላከያም ሰው አልገደልኩም ማለት አይችልም። ይሄ ወደታች ወርዶ የሚጠራ ነገር ነው የሚሆነው። ስለዚህ እዛ አካባቢ አሁን የሞተ ሰው ለምሳሌ ነዋሪዎቹ የሚሉት ሀያ ሰባት ሰው በአጠቃላይ መቁሰሉን ከዛ ውስጥ ሰባት ሰዎች መሞታቸውንና ሌሎችም እነዚህ የቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው። የሕክምና ባለሙያዎችንም ለማግኘት ሙከራ አድርገን አግኝተናል። እነሱም የሚሉት በገንደ ውሃ በኮኬትና ወደ መተማም የቆሰሉ ሰዎች መኖራቸውን ነው ያረጋገጡልን ና እነዚህ ሰዎችስ በማን ነው ተተኩሶ የተገደሉት? ይጠራል እያልኩኮ ነው አሁን። ምን መሰለሽ መከላከያ እዛ ያለው እዛ ያለውን ህዝብ ለመጠበቅ ነው እንጂ እዛ ያለውን ህዝብ ለመግደል አይደለም። ህዝብ እንዲገል ግዳይ እየሰጠውም የለም። ህዝብ የመግደል ሱስም የለበትም። እዛ ቦታ ማወቅ ያለብሽ ምንድን ነው መሰለ የቆየ የእርስ በርስ ግጭት አለ። የሄደው ይህን የእርስ በርስ ግጭት አቻችሎ እላፊ የሚሄዱትን ሰው ብሎ ለመገናጠል ነው። እዛ ተመድቦ ሄደው እና ግጭቱ ይሄ ቅማንት ፕሮብለም የሚባል የሚታወቃለ የቆየ ይሄን ለማስተካከል ለመፍታት ነው እንጂ እዛ ሄደው እዛ ሊዋጋው የሄደ ጠላትም የለም። ሊዋጋው ማን ነው? የሚተኩስበትም ህዝብ የለም። ስለዚህ ማን ነው ያቆሰሏቸው የሚለው እዛ እኮ ከፍተኛ የእርስ በርስ ግጭት ነው ያለው እና በእርስ በርስ ግጭት የተፈጠረ ሊሆን ይችላል። መከላከያ አንዳንድ ጊዜ በመሀላቸው የገባ ወደ ሰማይ እየተኮሰ ግጭት እንዲያቆሙ ነው የሚያደርገው። ይሄ ነው ሲሰራ የነበረው። ይሄ ሶስት ወር አራት ወር እና ዛሬ ደርሶ መከላከያ የተሰበሰበ ህዝብ የሚገልበት ምክንያት ምንም የለም። ጄኔራል ብርሃኑ ጁላ እያይዘው በነዋሪዎቹ እንዲታገቱና እንዲፈተሹ የተጠየቁት መኪኖች በነዋሪዎቹ ጥያቄ መሰረት እንዲቆሙ መደረጋቸውን ገልጸዋል። ነገር ግን ነዋሪዎቹ እንደዚህ ባለ ሁኔታ መኪኖቹ እንዲቆሙ ማድረጋቸው በራሱ ተገቢ አይደለም ብለዋል። በዚህ ጉዳይ ላይም ማብራሪያ ሰጥተዋል። ሙሉን በዌብሳይታችን ላይ የምታገኙት ይሆናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አብይ ርሱን አደምጥን። ጽዮን ግርማን አመሰግናለሁ ለሪፖርቱ። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግሥት ለውጡን የማይደግፉ የዞንና የወረዳ አመራሮች አባሎቹ ላይ ጥቃት እያደረሱ መሆናቸውን መኢአድ ከሷል። መኢአድ ደረሰ ባለው ጥቃት ሰዎች በጥይት መቁሰላቸውንና ለእስር መዳረጋቸውንም አመልክቷል። የአካባቢውን ባለስልጣኖች ለማናገር ያደረግነው ጥረት ለዛሬ አልተሳካ። መለስካቸውማ ዝርዝር አለሁ። ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት መኢአድ በጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ እንዳስታወቀው በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልላዊ መንግስት በተለይ በሰገን ሕዝቦች ራሼ ወረዳ ውስጥ በአባሎቹ ላይ የአካባቢው መንግሥት ባለሥልጣናት አሰቃቂ በደል እየፈጸሙባቸው ነው ሲል ይከሳል። ድርጅቱ ይኸው ችግር እንዲፈታ ለአካባቢው መስተዳደር አቤቱታ ሲያቀርብ እንደቆየም ይሁንና መፍትሔ እንዳላገኘ ይናገራል። የድርጅቱ የጽሑፍ መግለጫ እንደሚያስረዳው ከሆነ በቅርቡ ሕዝቡ የመልካም አስተዳደር ችግሮቹ እንዲፈቱለት ላቀረበው ጥያቄ የአካባቢው ባለሥልጣናት አድርሰዋል ያሉትን የመብት ጥሰት በማስረጃነት አሳይቷል። መግለጫውን በንባብ ያሰሙት አቶ ሞገስ አሰፋ የድርጅቱ የፋይናንስ ኃላፊ ነበሩ። ለውጡን የማይቀበሉ የአካባቢ ባለስልጣኖች ህዝቡ በውሃ ወለድ በሽታ አለቅን ብለው ያነሱትን የመብት ጥያቄ በሰላማዊ መንገድ መልስ መስጠት ሲገባው ሜዓድ ነው ይህንን የሚሰራው። ስለዚህ አባሎቹ ከአካባቢው መጥፋት አለባቸው ብሎ የሚከተሉትን ኢሰብአዊ ድርጊቶች ፈጽሞባቸዋል። በጥይት የተመቱ አባላት ዝርዝር ወጣት ኩሴ ገልጌሎ፣ ወጣት ብርሃኑ በንታ ወጣት ውቼ ገሰሰ ሲሆኑ በከፍተኛ ስቃይ ላይ በሆስፒታል የሚገኙ አባሎቻችን ናቸው። ከዚህም ባሻገር በአሁኑ ወቅት በእስር ቤት ይገኛሉ ያሏቸውን 22 የድርጅቱን አባላት መግለጫው ዘርዝሯል። በዘራሽ ወረዳ የምዕያድ ኃላፊና የምዕያድ ከፍተኛ አመራር አባል የሆኑት አቶ ጌልገሎ ኩዌታ ስለ እስረኞችና የአካባቢው ሁኔታ ተጨማሪ ማብራሪያ ሰጥተዋል። የኛ አባል የነበረው ከበደ ኦርጋይዞን ባለው የመላ ኢትዮጵያ አንድነት ድርጅት የሰገን አካባቢ ዞን የስራ አስፈጻሚ ተይዞ ምንም አይነት ወንጀል ሳይፈጽም እህ ጥያቄ የመጣው በመላ ኢትዮጵያ አንድነት ድርጅት ምክንያት ነው በሚል በጥርጣሬ ተይዞ እስከ ዛሬ ድረስ ድራሼ ደረቅ ጣባ ላይ ታስሮ ነው የሚገኘው። የእሱን ተከትሎ የወጣቶች ክንፍ ዋና ኃላፊ የመላ ኢትዮጵያ አንድነት ድርጅት በቆላ አካባቢ የሚንቀሳቀሰው። ታምሮ ተኪቴም ከሱ ቀጥለው የተመዘገበው ጋር ሆኖ ወደ 30 ሰው ነበረ የታሰሩት። ከነዛ መካከል የተወሰኑ ሲለቀቁ አሁን ወደ 22 ወጣቶች እስር ላይ ናቸው። አቶ ጌርጌሎ ጨምረው እንደሚያስረዱት ከሆነ አንዳንድ የመያድ አባላት ለህዝብ አገልግሎት እንዳይሰጡ፣ እነሱም ከህዝባዊ ግንኙነትና አገልግሎት ተጠቃሚ እንዳይሆኑ የተገለሉ እንዳሉ የአካባቢውን አስተዳደር ይከሳሉ። ምግብ ቤቶቻቸው ከዛ ልጆቻቸውን የሚያሳድጉበት እንዲዘጉ በየተኛውን ቦታ የትኛውን ማንበት ስር ብሎ እንዳይገቡ ቢሞቱ እንኳን ህዝቡ ቅብር እንዳይወጣላቸው ተደርጎ በጣም በአደገኛ ሁኔታ ላይ ነው ያለነው። በተለይ በሰገና አካባቢ ህዝቦች ዞን በአብነት አቶ ከበደ ኦርጋይዶ ዛሬ እስር ላይ ያለው ከማህበራዊ ከታገደ 2007 ምርጫ ማግስትም እስከ ዛሬ ድረስ ማጠጥ ቤቱም ተዘግቷል። ምግብ ቤቱም ተዘግቷል። የእሱ እንስሶች ከሌሎች እንስሶች ጋር አይሄዱም። ልጆቹ ከሰው ልጆች ጋር አይሄዱም። ነገር ግን ዛሬ ህዝቡ የጠየቀው ጥያቄ ጥያቄ ግን በዋናኛነት የተያዘና ያለ ምንም ወንጀል የታሰረ ከበደ ወርጋይቶና እነዚህ የእኛ አባላቶች ተሰብስቦ የሚታሰሩ እነዚህንና የመሳሰሉትን መያድ በአካባቢው የመስተዳደር አመራር ላይ ያቀረባቸውን ክሶች እንዲመልሱልኝ ለክልሉ ፕሬስ ሴክሬታሪ አቶ ፍቅሬ አማን ጥያቄ ላቀርብላቸው ሞክሬ ነበረ ይሁንና ጉዞ ላይ እንደነበሩና የስልክ መስመሩም እንዳስቸግራቸው ነግረውኝ ስልኩ ተዘጋ። የደራሼ ፖሊስ አዛዥ መቶ አለቃ ፈለቀ ብርሃኑንም በስልክ ለማነጋገር ሞክሬ ሥራ ላይ ስለነበሩ ሊያነጋግሩኝ ፈቃደኛ እንዳልሆኑ አስረድተውኛል። የክልሉን ባለሥልጣናት ምላሽ ይዤ ለመቅረብ ሙከራዬ ይቀጥላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በኤርትራ ድንበር አካባቢ የነበረውን የኢትዮጵያ ሰራዊት ወደ ሌላ ቦታ ለማዘዋወር እየተሰራ ያለውን ስራ ለማደናቀፍ ሙከራ እያደረገ ያለ ኃይል መኖሩን ምክትል ጠቅላይ የኤታ ማዦር ሹም ጀኔራል ብርሃኑ ጁላ ተናግረዋል። ሁኔታው ተቀባይነት እንደሌለው የገለጹት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ድርጊቱ መከላከያ ሰራዊትን አያስቆምም ብለዋል። እስክንድር ፍሬው ዝርዝራለው የኢትዮጵያ ጦር ኃይል አዛዦች በፓርላማ ቀርበው ማብራሪያ ሲሰጡ ብዙም የተለመደ አይደለም። ሰሞኑን በኢትዮጵያ የህዝብ ተወካዮች ምክር ቤት የሆነው ግን ይህ ነበር። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ በወቅታዊ የጸጥታ ሁኔታዎች ላይ ማብራሪያ ሰጥተዋል። የሰሜን እዝ አካል የሆነን ሰራዊት ከትግራይ ክልል ወደ ሌላ ቦታ ለማዘዋወር እየተሰራ ያለው ስራና የገጠመው እንቅፋት ደግሞ ከነዚህ ወቅታዊ ሁኔታዎች አንዱ ነው። ከባድ የጦር መሳሪያ ጭምር ይዘው ሲጓዙ የነበሩ የመከላከያ ሰራዊት መኪናዎች ሽሬ ከተማ አቅራቢያ መንገድ እንደተዘጋባቸው የተዘገበው ሰሞኑን ነው። ተመሳሳይ ክስተቶች ማጋጠማቸውም እየተነገረ ነው። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ለፓርላማ አባላት ሲናገሩ ድርጊቱን አውግዘዋል። የመከላከያ ሰራዊትን እንቅስቃሴም አያስቆምም ነው ያሉት። መከላከያን ማንም ሊያግተው አይችልም ሲሉም ተናግረዋል። ይህንን የሚያደርገውም ህጋዊው የትግራይ መንግስትና ህዝብ አይደለም በማለት አብራርተዋል። ክልሉ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አግት እናም ጀነራሉ ለዚህ እንቅፋት የመፍጠር ተግባር ተጠያቂ ያደረጉት ህጋዊ ከሆነው የትግራይ ክልል መንግስት ውጭ የሆነውን አካል ነው። ስጋት እየፈጠረ መኖር የለመደ አካል አለ ብለዋል። ይህ አካል ህዝብን ሽፋን አድርጎ ትርምስ ለመፍጠር እየሞከረ መሆኑንም አስረድተዋል። ይህ አካል ሲሉ የገለጹት ማንን እንደሆነ ግን በዝርዝር አላብራሩም። ሰራዊቱን ከኤርትራ ድንበር ወደ ሌላ ቦታ ለማዘዋወር ምክንያት የሆነውም እየተፈጠረ ያለው የሰላም ሁኔታ መሆኑን ጄኔራል ብርሃኑ ጁላ አብራርተዋል። የወረራ ስጋት አለ ብለን አንወስድም። ያው ምክር ቤት ፊት ነው እየተናገርኩ ያለሁት። እንደዚህ አይነት ስጋት የለን እንዳውም ያለው ወደ ትብብር፣ ወደ ሰላም፣ ወደ ልማት አብሮ ወደ ማደግ ያለ ቴንደንሲ ነው ያለው። በኤርትራ መከላከያ ሰራዊት ውስጥም ጦርነት አይፈልግም። የኤርትራ አመራርም ከኢትዮጵያ ጋር ጦርነት አይፈልግም። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ በሌሎች ወቅታዊ የጸጥታ ጉዳዮች ላይም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣይ ርዕስ እናልፋለን። ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ሕዝብ አናስወጣም ብሎ በስታዲየም እንዳገታቸው የአካባቢው ነዋሪዎች ገልጸዋል። አለም ፍስሐ ዝርዝሩ ልኳል። ዛሬ ማክሰኞ ታኅሳስ 3211 ዓ ምት ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖች ለምንና እንዴት እንደተከናወነ ከሽሬ ከተማ ነዋሪዎች አንዱ አቶ ስራፋኤል ገብረህይወት ጠይቄያቸው ነበር። هاي مسلك عزيز هاي يا ما اوين الله اي في من من يا الدراوي دراوي ما ناتشو منين انا وكم አንድ አንድ መረጃዎች እንደሚጠቁሙት በሌሊት መብራት አጥፍተው ይሄዱ እንዳሉም ይወራል። በሽረ አካባቢ አንድ ኮር ነበር። ይህ ኮር ፈርሰዋል ተብሎ ሰራዊቱ ብዛት ያላቸው ክፍለ ጦሮች በሆሞራ፣ በጎንደር፣ በማይጠብረ አድርገው ወደ ኦሮሚያ ነው ወደ ክልል አማራ፣ ወዴት እንደሆኑ ብዛት ያላቸው ክፍለ ጦሮች ሄደዋል። አሁን ሰላሙ የተሟላ አይደለም። በመንግስትም ግልጽ የሆነ የሚደረግ ስምምነት የለም። ለምሳሌ የዛላንበሳና የራማ ድንበር መዝጋቱ ህዝብ የተሟላ ማብራሪያ አላገኝም። ስለዚህ በዚህ ሂደት እያለን ለምን ይወጣሉ እኛ እስከ ማን ጋር ነው የምንቀረው? የሚል ጥያቄ ነው ያለው። በስሑል ስታዲየም የታጉት የመከላከያ መኪኖች ለምንድን ነው ስጋታቸው ምን እንደሆነ አቶ ስራፋኤል እንዲህ ይላሉ። ብጣዕሚ ብዙሕ ዝበለ ህዝቢ እቲ ናይ ከተማ ህዝቢ እንተይኮነስ መጀመርያ እቲ ገጠር ዘሎ ህዝቢ ካብ ሽረ ወፂኻ ንሱ ምትሓዝ ጀሚርዎን ካብኡ ቀስ ብቀስ ናይ ከተማ ህዝቢ እንዳሰምዐ ብሞተር ብመኪና ዛዕምዛዕ እንዳኸደ ብጣዕሚ ብዙሕ ዝበለ ህዝቢ እዩ ተኣኪቡ መጀመርያ ገጠር አካባቢ የነበሩነው ነው መከልከል የጀመሩ በኋላ የከተማ ህዝብ የሰማ በመኪና በሞተር እየረጠ በርካታ ህዝብ ነው የተሰበሰበው። በሽረ እንዳስላሴ ህዝብ መኪኖችን ሲታገቱ የመከላከያ ኣባላት እንዳሉ አቶ ስራፊል ገብረ ህይወት እንዲ ይገልጻሉ። ዜናቶም መከላከያ ሁኔ ምንም የወሉን የበሉን ዜናቶም ይንን ፅቡቅም ገይሮም ተመሊሰን ስታዲዮም መከላከያው በጣም ጥሩ ነው ያደረገው፣ ምንም አላለም በስነ ስርዓት ወደ ስታዲዮም ገብተዋል። አሁን ከህዝብ ጋር በመወያየት ላይ ነው ያለው። ከሽረ እንዳስላሴ አካባቢ የተንቀሳቀሱት መኪኖች ወዴት መሆናቸው ይታወቃል ወይ? ከሚመለከተው አካል የተሰጣች ማብራሪያ ሲኖራል ወይ ብያቸው አቶ ስራፊኤል ገለገሌም ንአዋሳ ይብሉ ንኦሮሞ ኢና ይብሉ አንዳንዶቹ ወደ አዋሳ ይላሉ፣ ሌሎች ደግሞ ወደ ኦሮሚያ ይላሉ። የተለያየ መረጃ ነው የሚሰጡት። እስካሁን ግን የተሰጠ ማብራሪያ ያለም ከመከላከያም ከአስተዳደሩም የመጣ የለም። በዚህ የሽረ እንዳስላሴ ውሎ ሴቶችም ነበሩበት። ከሴቶቹ አንዷ ወይዘሮ አልጋነሽ ደጀን ትባላለች። ወይዘሮ አልጋነሽ የታገቱት መኪኖች ብዛት ስንት መሆናቸውና የት እንዳሉ ይገልጻሉ? የተያዙት መኪኖች አስራ ስምንት ናቸው። ሁለት ቦቴ ሲሆኑ አስራ ስድስቱ ኦራል ናቸው። ሁሉም ስታዲየም ውስጥ ገብተዋል። የያዙት ነገር ግን አላወቅንም። የከተማ ህብረተሰብ ጥያቄ ምንድን ነው ብያቸው ነበር። ወይዘሮ አልጋናሽ እንዲህ ብለዋል። ወጣቱ መኪኖች መውጣት የለባቸውም በውጭና በውስጥ እኛን ለማንበርከክ ለሚደረገው ተንኮል አለ። ስለዚህ ንብረታችንን አስወጥተን አንሰጥም። የታህታይ አዲያቦ ወረዳ ጸጥታ ኃላፊ አቶ ሚላው ለማግኘት ያደረጉት ሙከራ አልተሳካም። አለም ፍስሃ ከመቀለ አድማጮች፣ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በዚህ ጉዳይ ላይ የበኩላቸውን አስተያየት ሰጥተዋል። ላይ ሁሉ ድማ ምክልሃል ሕገ መንግስትን ፌዴራል ስርዓትን ካሉ ድሌት ሕገ መንግስትን ፌደራል ስርዓትን፣ መከላከያ ሰራዊትን የመንቀሳቀስ ሂደት ማስተጓጎል ትክክል አይደለም፣ በማለት ድርጊቱን አውግዘዋል። ሂደቱ የትግራይን ሕዝብ አንድነት የሚከፋፍል ነው። እንዲሁም መከላከያ ሰራዊት ክብር የሚገባው በመሆኑ ይህን መፈጸሙ ስህተት ነው ብለዋል። ሕግ ይከበር ብለን ሰልፍ የወጣ ነው። በሁሉም የኢትዮጵያ አካባቢ ነው። ይህም ክልላችንን ያጠቃልላል። መከላከያ ሰራዊቱ የህገ መንግስታዊ ፌዴራላዊ ስርዓቱን የሚጠብቅ ኃይል ነው። ወጣቶች ጥያቄያቸው ከስጋትና ከደህንነት አንጻር መሆኑ ይገባናል ያሉት ምክትል ርዕሰ መስተዳድሩ፣ ሆኖም ግን በውይይት እንጂ ከሀገር መከላከያ ሰራዊት ጋር እሰጥ አገባ በመግባት አይደለም የሚፈታው ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ባሳለፍ ነው ቅዳሜ ከመምህራን ጋር በተወያዩበት ወቅት የመከላከያ ሰራዊቱን እንቅስቃሴ ስለመግታት ተጠይቀው መልስ መስጠታቸው ይታወሳል። እንዲህ ነበር ያሉት፣ የመከላከያን ጉዞ ማደናቀፍ ትክክል አይደለም፣ ትክክል አይደለም። መንግስት መጠየቅ ይቻላል። ምን እያረክ ነው? ስጋት አለን ዜጋ ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ፣ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል፣ ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት፣ የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት፣ ጨፍልቆ ያልፋል። ያም መድገም አንፈልግም እኛ መድገም ስለማንፈልግ አትጨፈልቅም፣ ቁም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው፣ የማንም ምክር አያስፈልገውም። አሁን ደግሞ ወደ ቀጣይ ዘገባ እናልፋለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ መካከል ያለውን ግንኙነት በተመለከተ ውይይት ማካሄዳቸውን ተናገሩ። ውይይቱ የተደረገው የሑመራ ኡምሓጀር መስመር በተከፈተበት ወቅት መሆኑንም ገልጸዋል። የትግራይና ኤርትራ ግንኙነት መሻሻል በአገር ደረጃ እየተካሄደ ላለው ሁለንተናዊ ግንኙነት መጠናከር የሚረዳ ነው ብለዋል። ሙልጌታ ጽብሃ ዝርዝሩን ልኳል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት ሚያወግዝ ሀሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ ሀገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪ የትግራይ መንግስት ከኤርትራ መሪዎች ጋር በተለያዩ ዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዚደንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው፣ ከትናንት ወዲያ የሑማራ ኦም ሀጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዚደንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጿል። ለብቻችን ተለይተን ብዙን ያወራ ነው። ማለትም ስለ ዝምድናችን፣ ስለ የሁመራ መስመር መክፈት ብቻ አይደለም ያወራ ነው። እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል። ያለቀለት ጉዳይ ስለሆነ ስለ እሱ ብዙ ያወራ ነው። ነገር የለም። ስለ ዝምድናችን አውርተናል። የሚታያቸው ነገሮችም አንስተዋል። የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት። የዛላንበሳ ሰርሃ መስመር መዘጋቱ በተመለከተ ከፕሬዚደንት ኢሳያስ ጋር መነጋገራቸው እና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴም በስርዓት እንዲሄድ ለማድረግ ነው ሲሉ ተናግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል ዶክተር ደብረ ጽዮን ከአሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም ሲሉ አስምረውበታል። በመሪዎች መሀል የነበረው ቅሬታና ቂም እንተው የሚል ሀሳብ ነው ያለን ያሉ ዶክተር ደብረ ጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል። ህዝብን ህዝብ ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም መንገዱ ከተከፈተ በኋላም አይተነዋል የነበረው ችግር በአመራሮች ላይ ነው በአመራር ውስጥ ያለው ችግርም እኛ እንተወው ነው እያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረዥም ጊዜ ታሪክም ስለሆነ የሚጠቅም ነው ብዬ አላምንም። ልንማርበት ግን እንችላለን። አንተ ይህንን አጠፋህ፣ አንተ ደግሞ ይህንን አጠፋህ መባባሉ በመሀሉም ያለመግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት፣ ከተነጋገርንበት የተሻለ ነው። ለግንኙነቱም አጋዥ ስለሆነ ስሜትህ አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር እያለ ዝም ና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት። ና ኤርትራ ለሚደረግ ሁለንተናዊ ግንኙነትም ትግራይ ከኤርትራ ጋር የምታካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል። በፍላይ ምስ ትግራይ ዘሎ ርክብ ከም መንግስቲ ናብዝሓሸ ምርድዳ በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሸጋግረው የሚችል ነው። በሁለታችን መሀል እንደ መንግስት ለመቀራረብ ፍላጎት አለም። ተመልሰን ወደ ጦርነት መግባት የለብንም፣ ይህ ለሁላችን ስለማይጠቅም ይበቃናል ነው ያልነው። በበለጠ ደግሞ ተወያይተን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ይሁን የወደብ ስራዎች ሊያግዝ ይችላል። ይህ እንደ ፌዴራል የሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ አመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ህዝብ በሁለቱም ትግርኛ በስፋት ነው የሚነገረው ነው ያሉት። ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስድን ስለ ቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዚደንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረጽዮን በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል። በሁለቱም ክልል አመራሮች መሃል የሀሳብ ልዩነት አለ፣ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባው ብለዋል። ዋንቅጠን በውይይት እንቅጠም። እንኳን ከእኛ ጋር ያለው ኢትዮጵያዊ ከሰይጣንም ጋር እንወያይ። መግባባት ይመጣል ወይ ሳይመጣም የሚለው ሌላ አጀንዳ ቢሆንም፣ ሆኖም ግን እነሱም ይናገራሉ እኛም የምንናገረው እንደሚያስቀይማቸው ይገልጹልናል። እናማ በመድረክ እንወያይ ነው መፍትሄው ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽባሕ መቐለ። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻቸው ሰለሞን ክፍሌና አዳነች ፍሰሃየንን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ካለፈው ሰኞ ጀምሮ ለአንድ ሳምንት በጉጂ አባገዳ የተላለፈው የሰላም ሳምንት ጥሪ በአካባቢያቸው ሰላም ለማውረድ ጉልህ ሚና እንዳለው የምስራቅ እንዲሁም የምዕራብ ጉጂ ዞን ነዋሪዎች ተናግረዋል። የመንግሥት የጸጥታ ኃይሎችና በአካባቢው የሚገኙ የታጠቁ ኃይሎች ጥሪውን እንዲያከብሩ ጠይቀዋል። ገልሞ ዳዊት ዝርዝሯለሁ። ባለፈው ሰኞ ታህሳስ 29 2011 ዓ ም ነበር፣ ጅሎ መነው የጉጂ አባገዳ የሰላም ሳምንት ጥሪን ያስተላለፉት። በጥሪያቸው አባገዳ ጂሎ በአካባቢው ማንኛውም ተኩስ እንዳይተኮስ ሰው ሁሉ በፈጣሪው ስለ ሰላም እንዲማጽን ጥሪ አቅርበዋል። አባገዳ ጅሎ መነው ስለ ሰላም ጥሪው አብራርተዋል። ማንኛውም የፖለቲካ ፓርቲ ነፍጥ እንዳያነሳ፣ ተኩስ እንዳይከፍት በምድራችን በአካባቢያችን ሰላም እንዲወርድ በመንግሥትም ይሁን በወጣቶች ግጭት እንዳይከሰትና የሰው ሕይወትም እንዳይጠፋ ሰላምም ዳግመኛ እንዳይደፈርስ ጥሪ ያስተላልፈናል። ጥሩን ተላልፎ የተገኘ ማንኛውም አካል ሕጋዊ እርምጃ ይወሰድበታል ሲሉም አባገዳጅ ሎማነው አክለው ገልጸዋል። በሁለቱ የጉጂ ዞን የሚኖሩ ነዋሪዎችም የአባገዳጅ ሎማነውን ሐሳብ ወደውታል። አቶ ሶርስ አገጃ በምዕራብ ጉጂ ዞን የቡሌሆራ ወረዳ ነዋሪ ናቸው። ማት ያም ከና እያጌ ጃላሜ የአካባቢው ነዋሪ ጥሪውን በደስታ ነው የተቀበለው። ከየአካባቢው ሰውን ወደ ወደ አባገዳ አዳራሽ ጠርተዋቸው አስተያየታቸውን እየተቀበሏቸው ነው። እኛም እንደ ነዋሪ እየተከታተልን እንገኛለን። ሌላ ያናገርኩት በምስራቅ ጉጂ ዞን የጎሮ ዶላ ወረዳ ነዋሪን ነው። አቦቲን ጉጂ የሮ አርገተኒ መቺ ከራ የጉጂ አባቶች ጊዜ አግኝተው የምክክር መድረኩን ቢያዘጋጁና ይህን አካሄድ ቢከተሉ ግጭቶች እንዲቀነሱና በአካባቢውም ሰላም እንዲወርድ ያደርጋል የሚል ግምት ነው ያለኝ። እኚሁ ነዋሪ ያክለው በጥሪው መሠረት በአካባቢው ሰላም ስለማምጣት ምክክር መጀመሩን ገልጸዋል። አቶ ሮባት ሩጬ የምሥራቅ ጉጂ ዞን አስተዳዳሪ ናቸው። መንግሥት የሰላም ጥሪውን በመልካምነት ይመለከታል ይላሉ። godina keenya keessa jiran haa ta'u uummanni godina keenya keessa jiru lallabbii. የሰላም ሳምንት ጥሪ በአባ ገዳና በዞናችን ነዋሪዎች ተላልፏል። በገዳ ስርዓት ሕዝባችን ተማክሮ ያልፈታው ጉዳይ የለም የሚል እምነት ነው ያለን። መንግሥትም በዞኑ አስተማማኝ ሰላም እንዲወርድ ይፈልጋል። አባ ገዳም በዚህ ጉዳይ ትኩረት አድርጎ ሲያበቃ በኦሮሚያ ሁለት የሚጋደሉ ወገኖች እንዳይኖሩ በሚል በዞናችን ውስጥ ትልቅ ጥረት እየተደረገ ነው። የአካባቢያችን ነዋሪዎችም በነገ ዕለት የሚጀምረውን የሰላም መድረክ በጉጉት እየተጠባበቁ ነው። በሰላም መድረኩ ከተለያዩ ወረዳዎች የተውጣጡ ሰዎች ይሳተፉበታል። እኛም እንደ መንግሥት ለአባገዳዎች እንዲሁም ለአካባቢው ማኅበረሰብ ሙሉ ድጋፍ እናደርግላቸዋለን። ከሰላም ሳምንት ጥሪ ጋር ያይዤ በቅርቡ በምስራቅ ጉጂ ዞን የሚኖሩ ነዋሪዎች በመንግስት የጸጥታ አስከባሪዎች ሞተር ብስክሌት ተወስዶብናል ብለው የተናገሩትን ቅሬታ አቶ ሮባን ጠይቅያቸው ነበር። አቶ ሮባ ሲመልሱ የመንግስት የጸጥታ ኃይሎች በዞኑ ለሕገ ወጥ ተግባር ይውሉ የነበሩና ያለ ታርጋ ሲንቀሳቀሱ የነበሩ ሞተር ብስክሌቶችን መያዛቸውን ገልጸዋል። በአባ ገዳጅ ሎመነው የተላለፈው የሰላም ሳምንት ጥሪ ለሁለት ሳምንታት የሚቆይ ነው። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ። ዝግጅታችን ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሲያካሂዱ የነበረውን የትጥቅ ትግል በመተው በሰላማዊ መንገድ ለመታገል የወሰኑትና ወደ ሀገር የገቡት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግና የሶማሌ ክልል ዲሞክራሲያዊ ትብብር ሰርዳ መሪዎች ድሬዳዋ ላይ አቀባበል እንደተደረገላቸው ዘግበናል። በከተማይቱ ኮንጎ ሜዳ ላይ የተገኘ በሺዎች የተቆጠረ የድሬዳዋና የአካባቢዋ ሕዝብና የከተማይቱ አስተዳደር ባለሥልጣናት ደማቅ አቀባበል አድርገውላቸዋል። ቀደም ሲልም ፓርቲዎቹ ወደ ሀገር ከመግባታቸው ቀደም ብለው ጥምረት ፈጥረው ነበር። ቪኦኤ ከኦብነግና የሰርዳ ቅንጅት ለነጻነት ሊቀመንበር አድሚራል መሐመድ ዑመር ዑስማን ጋር አጭር ቃለ ምልልስ አድርጓል። የድሬዳዋ ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ዝርዝር አለው። በመጀመሪያ ጠየቅናቸው በድሬዳዋ ስላዩት አቀባበል የተሰማቸውን ነበር። እርሳቸውም ሲመልሱ እንዲህ ብለዋል። ብስምላ ረማን ራሂም። ወደ ሀገራችን ከገባን በኋላ በሄድንበት ሁሉ ህዝባችን ደማቅ አቀባበል እያደረገልን ነው። ከገባንበት ጊዜ ጀምሮ በተለያዩ ቦታዎች ጥሩ አቀባበል ነው የተደረገልን። በጣም ደማቅ የሆነ አቀባበል ነው ሕዝቡ እያደረገልን ያለው። እንደሚመስለኝ ሕዝቡ ላይ ያየናቸው ስሜቶች ሕይወታችንን ይቀይሩልናል ብለው ተስፋ ማድረጋቸውን ነው የሚያሳየው። በተለይ በአንድነት፣ በፍትሕ፣ በጸጥታ በኩል ሕዝቡ እነዚህን ተጠምቷል። ከእኛ ይህንን የሚፈልግብን ይመስለኛል። የእኛ የትጥቅ ትግል ዓላማ ደግሞ የሕዝባችንን የወደፊት እጣ ፈንታና ተስፋ ማሻሻል ነበር። ትልቁ ዓላማችንም ይኸው ነው። ስለ ጠቅላይ ሚኒስትር አብይ እና ስለ ሶማሌ ክልል ርዕሰ መስተዳድራቱ ሙስጠፌ ወመርም የሚሉት አላቸው ሪፎርም ከእየ እስበደለ ያኒ ማሙላ ከለድወን ሩንቲ ዋህ ወይን በሀገር አቀፍም ሆነ በክልል ደረጃ የተጀመሩ የለውጥ ሥራዎችን አሁን ብዙም መገምገም አልቻልንም። ምክንያቱም ብዙ መረጃ የለኝም። እንደሚታወቀው በቅርብ ጊዜ ነው ወደ ሀገር ቤት የመጣ ነው። የራሳችንን ሥራዎች በመሥራት ተጠምደን ቆይተናል። ከሕዝባችን ጋር እንዴት እንደምንገናኝና ግንኙነቶቻችንን በምናስተካክልበት ሁኔታ ላይ ያለ እረፍት እየሠራን ነው የቆየ ነው። የሕዝባችንን ንቃት ለማሳደግ ነበር ስንሠራ የነበረው። ከሕዝባችን ጋር ስንወያይ ነበር። በአጠቃላይ በድርጅታችን ለውጥ ላይ ስንሠራ ስለነበር ስለ ጠቅላይ ሚኒስትር አብይና የአቶ ሙስጠፋ አስተዳደር ግምገማ ለማድረግ አልቻልንም። የኦብነግ ሰራዊት ዕጣ ፈንታ ምን ይሆናል ብለንም ጠየቀናቸው ነበር። የእኛ ሰራዊት በጣም የተደራጀና በድርጅቱ ፕሮግራም መሠረት የተቋቋመ ነው። የእኛ ሰራዊትና የመንግሥት ሰራዊት ሁለቱም በአንድ ሀገር ሊኖረው አይችሉም። ስለዚህ በእኛ ሰራዊት ላይ ለውጥ ማድረግ ያስፈልጋል። የእኛን ሰራዊት አሁን ካምፕ አስገብተናል። ካምፕ ካስገባን በኋላ በሰራዊቱ የወደፊት ሁኔታ ላይ የመንግሥት ሰራዊት አካል በሚሆንበት ሁኔታ ላይ ከመንግሥት ጋር እየተወያየን ነው። ከመንግሥት ጋር አቅጣጫ አስቀምጠናል። እስካሁን ግን የመጨረሻ ውሳኔ ላይ አልደረስንም። ነገር ግን የእኛ ዓላማ ሁለቱን ሰራዊት አንድ ማድረግ ነው። ሰራዊታችንን ሰብስበን አንድ ካምፕ ውስጥ እየኖረ ነው። ድሮ በነበረው አካሄድ ላይ ብዙ ለውጦች መኖራቸውን እያሳወቅናቸው ነው። ለቀጣይ ሥርዓት ደግሞ እንዴት ዝግጁ እንደሚሆኑ እናሳውቃለን። ከመንግሥት ጋር የመጨረሻ ውሳኔ ላይ ስንደርስ ነው እነዚህ ሁሉ ተግባራዊ የሚሆኑት። ከመንግሥት ጋር እንደተስማማን ተግባራዊ ማድረግ እንጀምራለን። የመገንጠል ጥያቄያችሁን ትታችሁታል ወይስ ወደፊትም በሁለተኛ አማራጭነት ይቀጥላል? ስንልም ጠይቀናቸው ነበር። ከመተናሱለይ ፍረ የ ኖ ቢ አሰ ከተሸ ሻቢ ይ ሰኖ ከተሸ መብ ሳሲያ ዋ መብ የራስን ዕድል በራስ የመወሰን ሐሳባችንን አንተውም። ህዝባችን የራሱን ዕድል በራሱ እንዲወስን ማድረግ መሠረታዊ መርህ ነው። ይህ ቋሚ መርህ ነው። ሕዝባችን ከኢትዮጵያ የመገንጠል ውሳኔ ካሳለፈ ያንን እናከብራለን። ከኢትዮጵያ ጋር እንቀጥላለን ካለም እሱን እናከብራለን። ይሄ የሚወሰነው የኢትዮጵያ መንግሥት የሶማሌን ሕዝብ በሚይዝበት ሁኔታ ነው። በእርግጥ የሶማሌን ሕዝብ እንደ ድሮው የሚይዝ ከሆነ ሕዝቡ የመገንጠል ጥያቄ ማንሳቱ አይቀርም። ነገር ግን ከድሮው በተለየ የኢትዮጵያ መንግሥት የሶማሌን ሕዝብ የመብትና የእኩልነት ጥያቄ ካከበረ በአንድነት መቀጠል ይቻላል። የመጨረሻው ውሳኔ የኦጋዴኒያ ሕዝብ ውሳኔ ነው የሚሆነው። ነገር ግን እኛ መርሃችንን አንተውም። በመጨረሻም ከሰርዳ ጋር ማለትም የሶማሌ ክልል ዴሞክራሲያዊ ትብብር ጋር ስለፈጠሩት ጥምረት ማለትም ስለ የሶማሌ ጥምረት ለነጻነት ጠይቀናቸዋል። ሃል ህዝቢ ባኑ አሃን ደሆና ሃል ኳሊሽን ባኑ አሃን ደሆና ኢንከስቶ ኳሊሽን ክውለበሒ አንድ ፓርቲ እንሆናለን። አንድ ጥምረት እንሆናለን። ጥምረት ሁለት ፓርቲ ሊይዝ ይችላል። አንድነት ያለው ጥምረት እንሆናለን። ጥምር ፓርቲ የተለያዩ ፓርቲዎችንም ሊያቅፍ ይችላል። ጣፈንታችን ተመሳሳይ ነው። ተመሳሳይ ውሳኔ ይኖረናል። ዶክተር ዘከርያ የተናገረውን ባላውቅም አንድነት ያለው ጥምረት እንሆናለን። ለወደፊትም ጥምረቱ የሕዝቡን ጥቅም መሰረት በማድረግ ይወያያል። ፓርቲያቸው ኦብነግ ኦጋዴን የሚለውን ስም በመያዙ የአንድ ጎሳ ፓርቲ ነው ወይ የሚል ጥያቄ በተደጋጋሚ ይቀርብበታል። አዲሱ የጥምረት ስም በዚህ ረገድ ያለውን ክፍተት የደፈነ ይመስላል። ጥያቄው ድሬዳዋ ላይ አቀባበል ካደረጉ ኢሳዎች የሚበዙበት የትላንትናው መድረክ ተሳታፊዎችም የሚነሳ ነው። መጀመሪያ በስም የወጣ በስም ነው እንጂ ሌላው ሶማሌም አለበት እዛ ውስጥ ብቻ ስሙን ነው እንጂ ስሙን ደግሞ እንቀይራለን እያሉ ስለሆነ እንጠብቃለን። ባለፈው ሳምንት ጅጅጋ ላይ ጋዜጣዊ መግለጫ ሰጥተው የነበሩት የኦብነግ ዋና ጸሐፊ አቶ አብዱራህማን ሼክ መሀዲ ግን ኦጋዴን የጎሳ ስም ብቻ ሳይሆን የቦታ ስምም እንደነበር የእንግሊዝ ቅኝገዢዎችም ቦታውን ኦጋዴን ብለው ይጠሩት እንደነበር፣ ፓርቲያቸውም ለኦጋዴን ጎሳ ብቻ ሳይሆን ከሞያሌ እስከ ሜሶ ላሉ ሶማሌዎች ሁሉ መብት መከበር ሲታገል እንደኖረ ገልጸው፣ ሆኖም የሕዝቡን ፍላጎት መሰረት በማድረግ ከሰርዳ ጋር የፈጠሩትን ስያሜ የሶማሌ ጥምረት ለነፃነት ወይም ሶማሊ ኮሊሽን ፎር ፍሪደም ብለው እንደሰየሙት ገልጸዋል። በዋና ጸሐፊው መግለጫ መሰረት ልክ ኢህአዴግ በክልሎች ላይ በብሔር ፓርቲ እንደሚወዳደሩ ሁሉ ጥምረቱም ኦጋዴን በሚበዛ ባለባቸው አካባቢዎች በኦብነግ ስም ለምርጫ ሊወዳደር እንደሚችል ዋና ጸሐፊው ተናግረው ነበር። ለአሜሪካ ድምጽ ራዲዮ ላይ ተጠናቀረው ዘገባ አዲስ ቸኮል ድሬዳዋ። በመጨረሻም ዲሞክራሲ በተግባር በዩናይትድ ስቴትስ ደቡባዊ ድንበር የሰብአዊና የጸጥታ ቀውስ እያደገ መጥቷል ያሉት ፕሬዚደንት ዶናልድ ትራምፕ ችግሩንም ከልብ የሚያስጨንቅ ሲሉ ጠርተውታል። ትላንት ማታ ከዋይት ሀውስ ጽሕፈት ቤታቸው ለመጀመሪያ ጊዜ ለአሜሪካ ሕዝብ በቴሌቪዥን ባደረጉት ንግግር በዩናይትድ ስቴትስና ሜክሲኮ ድንበር ላይ ግንብ ለመገንባት ያስፈለገበትን ጉዳይ በዝርዝር አቅርበዋል። ግንቡን ያለ ምክር ቤቱ ፈቃድ መስራት የሚያስችላቸውን ብሔራዊ የአስቸኳይ ጊዜ አዋጅ ግን አላወጡም። ፕሬዚደንት ትራምፕ ከቁጥጥር ውጭ ሆኗል ባሉት ህገወጥ ፍልሰት ሳቢያ የተጎዱት ሁሉም አሜሪካውያን ቢሆኑም የስራ እድላቸው በፍልሰተኞች በመወሰዱ ምክንያት ይበልጥ የተጎዱት ግን አፍሪካውያን አሜሪካውያንና የላቲን አሜሪካ ዝርያ ያላቸው ናቸው ብለዋል። ቀጣዩ ዲሞክራሲ በተግባር ፕሮግራም የትላንቱን የፕሬዚደንት ትራምፕ ንግግር የዲሞክራቲክ ፓርቲ የሰጠውን ምላሽና የፍልሰተኞችን አስተያየት ጨምሮ ያቀርባል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። በተበላሸው አሰራር ዋነኞቹ ሰለባዎች ሴቶችና ሕፃናት ናቸው ሲሉም ተናግረዋል። ፕሬዝደንት ዶናልድ ትራምፕ የድንበር ጠባቂዎች ብዛት ያላቸውን ፍልሰተኞች ማስተናገድ የሚያስችሉ ቦታዎች በመጥበባቸው ምክንያት መቸገራቸውን፣ የሁሉንም የጥገኝነት መጠየቂያ ማመልከቻ መርምሮ ውሳኔ ለመስጠት ጊዜ እንዳጡም አስረድተዋል። ዲሞክራቶችንም ድንበሩ ላይ ቀውስ መኖሩን ለማረጋገጥ አይፈልጉም። የመንግሥት መሥሪያ ቤቶች የተዘጉትም ድንበሩ ላይ ለሚሠራው ግንብ የሚያስፈልገውን ወጪ ባለመፍቀዳቸው ነው ሲሉ ወንጅለዋል። ምክር ቤቱ የተጠየቀውን አምስት ነጥብ ሰባት ቢሊዮን ዶላር እንዲያጸድቅም ዳግመኛ ተማጽነዋል። ምክር ቤቱ ያሉ ዲሞክራቶች ቀውስ ስለመኖሩ አናረጋግጥም ብለዋል። የቤተሰቦቻችንና የአገራችን ደህንነት ለሚጠብቁ ደፋር ወገኖቻችን በአስቸኳይ የሚያስፈልጋቸውን መሳሪያ አናቅርብም ሲሉም እምቢተኝነታቸውን ገልጠዋል። የፌዴራል መንግስቱ መስሪያ ቤቶች ተዘግተው የሚቆዩት በአንድና ባንድ ምክንያት ብቻ ይሆናል። ያም ዲሞክራቶች ለድንበር ጥበቃው አስፈላጊውን ወጪ አንመድብም ማለታቸው። ፕሬዝደንት ትራምፕ ከድንበር ይልቅ በብረት ይሰራል ላሉት የግንብ አጥር ኮንግሬሱ 5.7 ቢሊዮን ዶላር እንዲመድብም ተማጽነዋል። ዲሞክራቶች የተስማሙት ግን አንድ ቢሊዮን ዶላር ብቻ ለማድረግ ነው። የዲሞክራቲክ ፓርቲው መሪዎች ለፕሬዝደንቱ የቴሌቪዥን ንግግር መልስ ሲሰጡ ለድንበር ግንቡ ውዝግብ የሁለቱንም ፓርቲዎች የጋራ መፍትሄ ከመፈለግ ይልቅ የመረጡት ፍራቻ መንዛቱን ነው ሲሉ ሚስተር ትራምፕን ከሰዋል። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ሀቁ ምክር ቤቱ እንደገና ስራ በመጀመር የመጀመሪያውን ቀን የተወካዮቹ ምክር ቤት ዲሞክራቶቹና ሪፓብሊካን የተዘጉ የፌዴራል መንግስት መስሪያ ቤቶች እንዲከፈቱ የሚጠይቅ ረቂቅ ህግ አቀረቡ። ህጉ ውጤታማ የድንበር ጥበቃ መፍትሄዎችንም ያጠቃለለ ነው። ፕሬዚዳንቱ ግን በጋራ የቀረበላቸውን ጥሪ ውድቅ አደረጉ። ያን ያደረጉት እጅግ ውድና ጠቀሜታ የሌለው ግንብ ከአሜሪካውያን ግብር ከፋዮች አፍቀምቶ ብዙ ሚሊዮን ዶላር ለማጥፋት ካላቸው ፍላጎት የተነሳ ነው። የግንቡን ማሰሪያ ወጪ የምትሸፍነው ሜክሲኮ ናት ሲሉ ደጋግመው ቃል መግባታቸው ደግሞ ይታወሳል። በዩናይትድ ስቴትስ የህግ መወሰኛው ምክር ቤት የዲሞክራቶቹ መሪ ቻክ ሹመር በበኩላቸው ሲመልሱ ግንቡ አስፈላጊ ላይሆን ይችላል ካሉ በኋላ ይልቅስ ፕሬዚደንቱ አሁን የተፈጠረውን ችግር ለማስወገድ ፍላጎት አላቸው ወይ ሲሉ ጠይቀዋል። ቻክ ሹመር ሜክ ኖ ሚስቴክ ዴሞክራትስ ኤንድ ዘ ፕሬዚደንት ቦዝ ዋንት ስትሮንገር ቦርደር ሴኩሪቲ ሀወቨር አትሳሳቱ። ጠንካራ የድንበር ጥበቃ እንዲኖር የሚፈልጉት ሁለቱም ማለትም ዴሞክራቶችና ፕሬዝዳንቱ ናቸው። ሆኖም ከፕሬዝዳንቱ ጋር በግልጽ የምንጋጨው እንዴት በተሻለ መንገድ እናስፈጽመው በሚለው ላይ ነው። እናም ይህን የተወሳሰበ ችግር እንዴት እንፍታው? አንድ ግልጽ መፍትሄ አለ። ይህም የመንግሥት መስሪያ ቤቶችን መዝጋትና የድንበር ጥበቃውን ክርክር መለየት የፌዴራሉን መንግሥት መሥሪያ ቤቶች ለመክፈት የሁለቱም ፓርቲዎች በጋራ የተስማሙበት ሁኔታ አለ። በተናጥል ደግሞ የድንበር ጥበቃውን ክርክር መቀጠል ይቻላል። ቻክ ሹመር በዚሁ ንግግራቸው ትራምፕን ክፉኛ መውቀስ ብቻ ሳይሆን በአስተዳደራቸው ውስጥ የተፈጠረውን ቀውስ በመሸፋፈን ትኩረትን ወደ ሌላ አቅጣጫ ለማዞር ነው ሲሉ ከሰዋል። ሩሲያ በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ እጇን አስገብታለች ተብሎ የቀረበውን ክስ ከሚመረምረው ከሙለር ሕጋዊ ሂደት ጋርም በማያያዝ ነው ሹመር ይህን ያሉት። ፕሬዝደንት ትራምፕ በበኩላቸው የተዘጉ የመንግሥት መሥሪያ ቤቶች ጉዳይ በ45 ደቂቃ ውይይት መፍታት ይቻላል ካሉ በኋላ ዛሬ ከምክር ቤቱ መሪዎች ጋር በዋይትሃውስ ተገናኝተው ለመነጋገር ግብዣ አቅርበዋል። ሚስተር ትራምፕ በነገው ዕለትም የዩናይትድ ስቴትስን ደቡባዊ ድንበር ለመጎብኘት ዕቅድ አላቸው። በቲዋና መጠለያዎች ያሉ የማዕከላዊ አሜሪካ ስደተኞችስ ለፕሬዝደንት ትራምፕ የትናንቱ ንግግር ምን አስተያየት አላቸው? ፕሬዝደንቱ በአጠቃላይ በስደተኞች ላይ የሰጡት አሉታዊ አስተያየት እንዳሳዘናቸው ነው የሚናገሩት። ሜክሲኮ ውስጥ የፕሬዝደንቱን ንግግር የተከታተሉ ግንብ እንስራ የሚለውን ጥያቄያቸውን ውድቅ አድርገዋል። ዌንዲ ሞንጓ በስፓኝ ቋንቋ እንዲህ ነበር ያሉት ፕሬዝደንቱ ፍልሰተኞች ለአገራችን አደገኞች ናቸው ሲሉ ምን ለማለት ፈልገው እንደሁ አልገባኝም። አሜሪካ ያሉ ስደተኞች ከሀገሬው ሕዝብ ይበልጥ ሠራተኛ ነው። ሁላችንም አንድ በመሆናችን ደግሞ የሚመስለኝ ይሄኛው ዘረኝነት ነው። ሚስተር ትራምፕ በእግዚአብሔር አያምኑ እንደሁ እንጃ። እኔ ግን አምናለሁ። የሚፈርደውም እሱ እግዚአብሔር ነው። በሚወስዱት እርምጃ የተሳሳቱ ናቸው። ምክር ቤቱ ለዚህ ላቀዱት የድንበር ግንብ መሥሪያ ገንዘብ አይሰጣቸውም ብዬ ተስፋ አደርጋለሁ ነው ያሉት ወንዲ ሙጓ። የጓቴማላው ፍልሰተኛ ሶሎሞን ሎፔዝ በበኩሉ ልባቸው ራርቶ ሌላ ዕድል ይሰጡናል ብዬ ተስፋ አደርጋለሁ ምክንያቱም እኛ ሄደን ከእርሳቸው የምንሰርቅ ሌቦች አይደለንም። የምንፈልገው ሰርተን መኖር ነው። የምንሻው ደግሞ በጥረታችን ሰርተን ያችን አገር መገንባት ነው። አገሪቱ እንድትሻሻል ረድተናል። አላበላሸናትም፣ አሻሻልናት እንጂ ብሏል ሶሎሞን ሎፔዝ በቋንቋው። የድንበር ላይ ግንብ በማቆሙ ጉዳይ ፕሬዚደንት ትራምፕ በአቋማቸው እንደጸኑ ነው። በዚህ ሳቢያ የፌዴራሉ መንግሥት መሥሪያ ቤቶችን በመዝጋታቸው ያለ ክፍያ በየመሥሪያ ቤቱ የቀሩ ብዙ ሺህ ሠራተኞች ጉዳይም እንደተንጠለጠለ ነው። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አብቅቷል። አሁን ትግርኛ ይቀጥላል።